የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ወደ ርዕሰ ብሔርነቱ በዘለቁ ወቅት ሀገራቸው ከነበረችበት የምጣኔ ሀብት ድቀት አሁን እያገገመች በመሆኗ ትኩረታቸውን ለአፍሪቃ እየሰጡ መሆኑን የሚያሳዩ ክንዋኔዎችን እያደረጉ ነው ሲሉ ቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩትና የጆርጅ ዋሽንግተን ዩኒቨርሲቲ ረዳት ፕሮፌሰር ዴቪድ ሽን ገልጸዋል። በሌላ በኩል ደግሞ የመጪው ሳምንት የአፍሪቃ መሪዎችን ጉባኤ የጠራ ነው። ከአፍሪቃ ጋር ያለንን ግንኙነት ለማሳደግ መወሰናችንን መልእክት ለማስተላለፍ ነው ሲሉ የዩናይትድ ስቴትስ የስልታዊ ግንኙነቶች የብሔራዊ ጸጥታ ምክትል አማካሪ ቤን ሮድስ ተናግረዋል። ሚስተር ሮድስ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ እና የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት የልማትና የዲሞክራሲ ከፍተኛ ዳይሬክተር ጌል ስሚስ ጉባኤውን አስመልክቶ ከትላንት በስቲያ ምሽት ላይ ከጋዜጠኞች ጋር ባካሄዱት የአንድ ሰዓት የስልክ ቃለ ምልልስ የመጪውን ሳምንት ጉባኤ ይዘትና አካሄድ አብራርተዋል። ከጋዜጠኞች ለቀረበላቸው ጥያቄም መልስ ሰጥተዋል። በእነዚህ ነጥቦች ዙሪያ ወደሚያጠነጥነው የሰለሞን አባተ ዝግጅት እናልፋለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በጋበዙት ግዙፍ የአፍሪካ አሜሪካ የከፍተኛ ደረጃ ምክክር ስብሰባ ላይ ከማዕከላዊ አፍሪካ ሪፐብሊክ ከኤርትራ፣ ከጊኒ ቢሳው፣ ከሱዳንና ከዚምባብዌ መሪዎች በስተቀር ሁሉም የአፍሪቃ ርዕሳነ ብሔርና መራህያነ መንግሥት ይገኛሉ ተብሎ ይጠበቃል። ሦስቱ የዩናይትድ ስቴትስ መንግሥት ከፍተኛ ባለሥልጣናት ቤን ሮድስ፣ ሊንዳ ቶማስ ግሪንፊልድ እና ጌል ስሚት ለጋዜጠኞች በሰጡት የከትናንት በስቲያው መግለጫቸው የሰሞኑ ጉባኤ ከሚያተኩርባቸው ጉዳዮች መካከል ዋና ዋና ናቸው ያሏቸውን ዘርዝረው ካለፈው መጋቢት ጀምሮ ዋሽንግተን ላይ ከሚገኙ አምባሳደሮች ጋር በተካሄዱ ጥልቅ ምክክሮች የወጡ ወደ ሰማንያ የሚሆኑ በይፋ ያልተገለጹ ተጓዳኝ መድረኮችና ርዕሰ ጉዳዮችም እንደሚኖሩ ተናግረዋል። የዚህ ስብሰባ ውጤት ተጨባጭ ቁም ነገሮች እንዲኖሩት እንደሚሠሩም ባለሥልጣናቱ አመልክተው የመጪው ሳምንት የመሪዎች ስብሰባ የሥራዎች መደምደሚያ ሳይሆን ዩናይትድ ስቴትስ በአፍሪቃ ላይ የምትከተለው ፖሊሲ ረዥም ዑደት ወደ ከፍተኛ ደረጃ መሸጋገሩን የሚያሳይ ነው ብለዋል። በውጤቱም ወደፊት መጓዝ የሚቻልባቸውን ተጨባጭ ትልሞች ይዘው ለመውጣት እንደሚያስቡ አመልክተዋል። ጉባኤው በሰኞ ውለው የሲቪል ማህበረሰቦችን መድረክ፣ የአፍሪቃ የእድገትና የእድሎች ተጠቃሚነት ህግ አገዋ፣ ፓወር አፍሪካ የሚባለውን አፍሪካ በኢነርጂ ራሷን ያስችላታል ብላ ዩናይትድ ስቴትስ የዘረጋችው የድጋፍ መርሃ ግብር ለሰላምና ለብልጽግና፣ ለአፍሪቃም የወደፊት እጣ ፈንታ ለሴቶች ትኩረት መስጠትና ነዋይ ማፍሰስን የሚመለከት ውይይት፣ ፈታኝ በሆነው የአየር ንብረት ሁኔታ ውስጥ ቻይና ተለማጭ ሆኖ መዝለቅና የምግብ ዋስትናን ማረጋገጥ፣ የዱር ህይወት ሀብትን ህገወጥ ንግድ መዋጋት የሚሉ እጅግ ስፋት ያላቸውን አጀንዳዎች ይዟል። መሪዎቹ በሰኞና በማክሰኞ ስራቸው ወቅት ከዩናይትድ ስቴትስ የህዝብ እንደ ራሴዎችና ከፕሬዚደንት ባራክ ኦባማ ጋርም እንደሚገናኙ ንግግሮች እንደሚደረጉና ሰኞ ከእንደ ራሴዎቹ ጋር ማክሰኞ ከፕሬዚደንቱ ጋር ለክብራቸው የተዘጋጁ የራት ስነ ስርዓቶችም እንደሚኖሩ ታውቋል። በረቡዕ ውሎ በዩናይትድ ስቴትስ ቀዳሚ ትመቤት ሚሼል ኦባማና ና በቀድሞ ዪቱ ቀዳሚ ትመቤት ላውራ ቡሽ እንዲሁም በቡሽ ኢንስቲትዩት የተዘጋጁ መድረኮች ይከናወናሉ። በአፍሪቃ የወደፊት እጣ ፈንታ ላይ ነዋይና ሀብት ማፍሰስ፣ ሰላምና አካባቢያዊ መረጋጋት፣ በአስተዳደር ለመጪው ትውልድ መስራት፣ ድኅረ ሚሌኒየሙ የልማት ግቦች ዘመን ከረቡዕ ውሎ አበይት ትኩረቶች መካከል የሚገኙ ናቸው። ይህንን የአፍሪቃ መሪዎች የዋሽንግተን ዲሲ ስብሰባ እስካሁን የታዩትን የማይመስል ነው ብለውታል። ቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩትና የአሁኑ የጆርጅ ዋሽንግተን ዩኒቨርሲቲ ኤልየት የዓለም አቀፍ ጉዳዮች ትምህርት ቤት ረዳት ፕሮፌሰር ዴቪድ ሺን እንዲህ አይነት ነገር ዩናይትድ ስቴትስ ስታደርግ ይህ የመጀመሪያው ነው። ሌሎች ሀገሮች ከአፍሪካ ሀገሮች መሪዎች ጋር በየወቅቱ ከሚያደርጓቸው ስብሰባዎች አይነት ጋር የሚመሳሰል ወይም የሚጠጋጋ የሚመስል ቢሆንም ይህ ስብሰባ ግን ከተያዘለት ጉዳይ የተለየ አካሄድ ያለው ይመስለኛል። ሌሎች ያደረጓቸውን ተመሳሳይ ክንዋኔ ስትመለከት እነርሱ የሚያተኩሩት ለአንድ ወይም ለሁለት ቀናት በርዕሰ ከተሞቻቸው ወይም ከአፍሪካ ዋና ከተሞች በአንዱ ላይ ተገናኝተው አካሄዱንና ውጤቱንም ልትገምት በምትችላቸው ጉዳዮች ላይ ነው። የእኛው ግን የበለጡ ተንቀሳቃሽ አካላት ያሉት ነው። ለዚህ ጉባኤ ካልተጠሩት መሪዎች መካከል ትክክል ይመስለኛል ብለው የሚያምኑት የዓለም አቀፉ የወንጀል ፍርድ ቤት ጉዳይ ያለባቸውን የሱዳኑን ፕሬዚደንት አልበሽርን አለመጋበዝ ሲሆን የሌሎቹ ሀገሮች መሪዎች ቢገኙ መልካም ነበር ብለዋል። ያልተጋበዙት መሪዎች ያልተጋበዙት አንድም ዩናይትድ ስቴትስ ቀደም ሲል በጣለችባቸው ማዕቀቦች ምክንያት አሊያም ሀገሮቹ ከአፍሪቃ ህብረት ጋር ባላቸው ግንኙነት መሆኑ ቀደም ሲል የተጠቀሱት የአሜሪካ ከፍተኛ ባለስልጣናት ተናግረዋል። ከአምባሳደር ዴቪድ ሺን ጋር ባደረግነው ቆይታ ዩናይትድ ስቴትስ ከአፍሪቃ ጋር ባላት ግንኙነት ከራሷ ጥቅሞችና ከጸጥታና ከልማት ጋር ከተያያዙ አጀንዳ በስተቀር በሀገሮቹ ውስጥ ለሚስተዋሉ የሰብአዊ መብቶች አያያዞች እምብዛም ትኩረት አትሰጥም ወይም ግድ የለሽናት እየተባለች ትወቀሳለች የሚል ጥያቄ አንስቼላቸው ነበር። Well, this is an issue where you're cursed if you do and you're cursed if you don't um the united states is. you good day but adergum tu wogezalle batadergum tu wogezalle yemibal aynat no united states beyyamatu bemtawatao ye sabay mabtoch report na bemtadersaacho wokesawoch mengistat sibesachu bat itayyal በሌላ በኩል ደግሞ የሰብአዊ መብቶች ተሟጓቾች የሚጠይቁትን ሁሉ ለማድረግ ይከብዳል። በመሆኑም ያፈጠጡ ረገጣዎችን በሚመለከት እርምጃዎችን እየወሰደች ፍትሐዊ ነው የምትለውን አማካይ መንገድ መከተል ነው የምትመርጠው። ፕሬዚደንት ባራክ ኦባማ ለአፍሪቃ የተጠበቀባቸውን ትኩረት አልሰጡም እየተባሉ እንደሚወቀሱ ማን ሲችላቸው ነበር። ለአምባሳደር ዴቪድ ሽን ሲመልሱም ፕሬዚደንቱ ሲመረጡ የወደቁት እጅግ በተንኮታኮተ ምጣኔ ሀብትና ቀውስ ላይ እንደነበር አስታውሰው አሁን ግን ሀገሪቱ ከነበረችበት ውድቀት እያገገመች በመሆኗ የሚታዩ ትኩረቶችን ለአፍሪቃ ሲሰጡ እየተስተዋሉ ነው ብለዋል። እንደ ማሳያም ለምግብ ዋስትና፣ ለኢነርጂ፣ ለጤናዋ የሚሰጧቸውን ትኩረቶች፣ ባለፈው ዓመት ያደረጉትን የአፍሪካ ጉብኝት፣ አሁንም የመጪውን የመሪዎችና ባሳለፍነው ሳምንት የተካሄደውን የአፍሪካ ወጣቶች ስብሰባዎች አንስተዋል። አፍሪካ በዓለም እጅግ የተፋጠነ የምጣኔ ሀብት እድገት እያስመዘገቡ ናቸው ከሚባሉ አስር ሀገሮች ስድስቱ የሚገኙባት መሆኗን ቀደም ሲል መግለጫ የሰጡት የአሜሪካ ባለሥልጣናት ተናግረዋል። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ። ዋሽንግተን ቪኦኤ